የተወደዳችሁ አድማጭ ተመልካቾች በተለያየ አማራጭ ይህንን አገልግሎት የምትከታተሉ እንዴት ሰነበታችሁ? በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ላለው በተለይ እዚህ ከኔ ጋር በእግዚአብሔር ቤት ውስጥ ቃሉን ለመስማት የተሰበሰባችሁትን ሁሉ እንኳን ደህና መጣችሁ። ላለው እናንተም በዚህ ሰዓት በመገኘታችሁ እግዚአብሔር ይባርካችሁ። ላለው ደግሞ በቃሉ አብዝቶ እንደሚባርካችሁ ባለሙሉ ተስፋ ነኝ። እንኳን ደህና መጣችሁ። እንግዲህ አገልግሎታችንን ስንቀጥል ሳለ ዛሬ መለኮት በሚለው ዋና ርዕስ ውስጥ ሁለተኛውን ክፍል እንመለከታለን ትላንት አንደኛውን መግቢያ የሚሆነውን ተመልክተናል ያ ለትምህርታችን ሁሉ መሰረታዊ ስለሆነ ያልተመለከታችሁ ወደኋላ በመሄድ በተለያየ አማራጭ በማህበራዊ ገጾች ላይ የሚገኘውን እንድትመለከቱ ጋብዛችኋለሁ በተለየ ሁኔታ በጸሎት የእግዚአብሔርን ቃል መጽሐፍ ቅዱስን በመያዝ በጣም በጥሞና ይህንን ርዕሰ ጉዳይ እንድታጠኑ ሁላችሁንም አደራ እላለሁ። ትምህርታችንን ስንቀጥል ሳለ አምላክ እንዲያስተምረን ሁላችንም ጸሎት በማድረግ እንጀምራለን። ራሶቻችንን ዝቅና እርጋኖቻችንን እንጨፍን። በያለንበት ሆነን ቅዱስ ዘላለማዊ ፍጹም የሆንክ አባታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ በቀጠርከው እና በፈቀድከው በዚህ ሰዓት በፊትህ እንገኛለን። አባት ለእኛ ያለ ሀሳብ እጅግ ግሩም፣ ፍጻሜው ደግሞ በጣም ያማረ የሰላም እንጂ የክፋት ስላልሆነ እኛ የማናቀውን እኛም ሳንፈጠር በፊት ከእኛም በኋላ የሚሆነውን ሁሉ ታውቃለህ እና ስለዚህ እጅግ አድርገን እናመሰግናለን። አሁንም በመካከላችን እንድትገኝ ስለ ስምህ ክብር ስትል ቃልህን አክብረህ በእውነት በቃልህ እንድትባርከን እንጸልያለን። እኔን ተቆጣጠረኝ። በመንፈስህ ቁጥጥር ስር ሆኜ አንተን ብቻ ሰምቼ ከአንተ የሆነውን ቃል እንድናገር ቃልህን በአንደበቴ ውስጥ አስቀምጥ። የዘላለም አባት፣ ሕዝብህ የሚመለከተው ሁሉ አእምሮ የተከፈተ እንዲሆን እጸልያለሁ። ይህ ቃል ሕይወት፣ ይህ ቃል መንፈስ ይህ ቃል የሚቀድስ ሆኖ ሁላችንንም ወደ አንተ የሚያቀርበን እንዲሆን ፈቃድ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ራእይ ሀያ ሁለት ዘጠኝ በተለይ ያ መልአኩ ገብርኤል ለሐዋርያው ዮሐንስ በፍጥሞ ደሴት በተገለጠበት ጊዜ ሐዋርያው ዮሐንስ እንግዲህ በዚህ በተመስጦ በተደጋጋሚ ስለገባ ወይም በዛ ውስጥ ስለወደቀ ለመላኩ ሊሰግድ ሁለቴ በፊቱ ሲንጎል ሲጎነበስ፣ እንዳታደርገው ተጠንቀቅ፣ እንዳታደርገው ተጠንቀቅ፣ እኔም ከአንተ ጋር ባሪያ ነኝ፣ ለአምላክ ስግድ እያለ ይናገረዋል እና ለእግዚአብሔር ስገድ። አሁን ስግደትም ለልጁ ስለተገባ ልጁ ማን እንደሆነ እዚህ ጋር ፍንጭ ይሰጠናል ማለት ነው። የእግዚአብሔር ልጅ፣ የእግዚአብሔር ልጅ የሚለው ቃል ብዙ ሰዎች እንዲያደርገው ይወስዱታል ልጅ ስላለ አባት ምን ብሎታል? ወልዶታል። አባት ምን ብሎታል? ፈጥሮታል። አባት የሆነ ጊዜ አስጀምሮታል እንጂ ይሄ ልጅ ልክ እንደ አባት ጥንት የለውም። ወይም መነሻ የሆነ ቦታ ያለው ነው እንደ አባት ጥንት የሌለው መጀመሪያ የሌለው አይደለም። ሕይወቱ የጀመረው የሆነ ሰዓት ላይ ነው ይላሉ ወገኖች። ይህ ልጅ የሚለው እውነታ እንደ ሰብአዊ ፍጡር የሆነ አባት እንደሚወለደው ከዛ እንደሚወለደው ልጅ በቀጥታ የሚወሰድ ቃል አይደለም። ለምሳሌ የእግዚአብሔር በግ የሚለውን እንመልከት። የእግዚአብሔር በግ የሚለው በቀጥታ የሚወሰድ ነው አይደለም። ምንድን ነው የሚያመላክተው? የዋህነትን፣ ንጽህናን፣ መስዋዕትነትን የሚወክል ባህሪን ባህሪን የሚገልጽ ነው ተምሳሌታዊ የሆነ አገላለጽ ነው። ለምሳሌ ሰባት ቀንዶችና ሰባት ዓይኖች ነበሩት ይላል ራይ ምዕራፍ አምስት ስድስት በቀጥታ የሚወሰድ ነው አይደለም። ያ ዓይን ሰባት ያ ቀንድ ሰባት ፍጹም ኃይልን ፍጹም ጥበብን ምን የሚል ነው የሚወክል ነው። በኩር ይላል ይህም ተምሳሌታዊ የሆነ አገላለጽ። ለምን በኩር ተባለ? በኩር ከሆነ እንግዲህ ሌሎችም ምኖች አሉ ልጆች አሉ ማለት ነው። እሱን እንመለከታለን። እንግዲህ በኩር የሚለውን እንመልከት። ከእሱ ብንጀምር ከእግዚአብሔር በመንፈስን እና በውሃ ከሚወለዱ ወንዶችና ሴቶች ልጆች ሆነው ከሚወለዱት ማለት ነው የሰማዩን ቤተሰብ ከሚያዋቅሉት ከዚህ ቤተሰብ መካከል የመጀመሪያው ልጅ በኩር ማን ነው ጌታችን የሱስ ክርስቶስ በኩር ይህን ነው የሚያመላክተው እንጂ አንዱ መለኮት ሌላኛውን በከፊል መለኮት አድርጎ እንደሚፈጥር የሚያስተምር አይደለም አሁንም የእግዚአብሔር ልጅ የሚለውን ጽንሰ ሐሳብ እንመልከት ቆላሲያስ 1 14 አሁን ልጅ የሚለው ፍጡር ነው የሚለው ስህተት እንደሆነ መጽሐፍ ቅዱስ ሲያስተምር እንዲህ ይላል። ሁሉን ፈጠረ በዚህ በበኩሉ እንዴት አድርጎ? እርሱ ከጨለማ ስልጣን አዳንን። ክርስቶስ እንዳዳንን ሁሉም ይስማማል። ቤዛነቱንም የተበዥን እሱ ነው። እርሱንም የኃጢአትን ስርየት ወዳገኝንበት ወደ ፍቅሩ ልጅ መንግስት አፈለሰን። ግልጽ ነው። ሁሉም ይስማማል። እርሱም የማይታይ አምላክ ምሳሌ ነው። የማይታየው አምላክ ካለ የእርሱ ምንድነው? ነጸብራቅ ነው። ምሳሌ ነው። የሚታዩት የማይታዩትም ዙፋናት፣ ቢሆን ወይም ጌትነት፣ ወይም አለቅነት፣ ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ምን ብለዋል ተፈጥረዋል። እንግዲህ መለኮት ይህንን ሊያደርግ የሚችል እንደሆነ በመጀመሪያው በባህሪው ገለጻ ተመልክተናል። በእርሱ ተፈጥረዋል። ከፍጥረት ሁሉ ምንድን ነው በኩር ነው። በኩሩ ሁሉን ፈጥሯል። እሱ ግን ምን አላለም አልተፈጠረም። ያም ሆኖ በኩር ነው። ያም ሆኖ ልጅ ነው። ሁሉ በእርሱና ለእርሱ ተፈጥሯል። እንግዲህ ከዚህ በላይ መጽሐፍ ቅዱስ ግልጽ ሊሆን አይችልም። ሁሉን የፈጠረ መለኮት በሆነ መንገድ የሆነ ቦታ ላይ ሊፈጠር እንደሚችል መጽሐፍ ቅዱስ አያስተምር። በተለይ በኩር የሚለው የግሪኩ ቃል ፕሮቶቶኮስ የሚለውን በቆላሲያስ 1 15 ላይ አሁን የምናገኘው በመንፈሳዊ ቤተሰብ የመጀመሪያ የሚለውን ቃል ይይዛል። የእግዚአብሔር ልጅ የሚለውን እንመልከት። ለምሳሌ እግዚአብሔር አብርሃምን እንዲህ አለው የምትወደውን አንድ ልጅህን ይስሐቅን ምን በልልኝ ሰዋው ምን ማለቱ ነው አብርሃም የወለደው ወይም አብርሃም ያለው ይስሐቅ ብቻ ነው ወይስ ሌላ ልጅ አለ እስማኤል የሚባል ልጅ አብርሃም እንዳለው ይታወቃል አ ወልዷል ከአጋር ነገር ግን እንደ ቃል ኪዳኑ በእምነት የተሰጠውን ተስፋ ቃል በመጠባጠም በመጠባበቅ የመጣውና ከሌሎቹ ልዩ የሆነው ይሳቅ ምንድን ነው? አንድያ ልጅ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ልክ እንደዛ እንደ ተስፋ ቃሉ ነው የመጣ። እንደ ቃል ኪዳኑ የመጣ ነው እንጂ እኛም እኮ የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። አብርሃም ከአጋር የወለደው ሌላኛው ልጁ እስማኤልም እንዲሁም በኋላ ላይ የወለዳቸው ልጆች ቢኖሩም ነገር ግን አንድያ ልጅህን የተባለለት ይስሐቅ እንደ ቃል ኪዳኑ የመጣ ስለሆነ ነው የእግዚአብሔር ልጅ የሚለውን ሀሳብ አሁንም እንመልከት ዮሐንስ 3 16 ሁልጊዜ የሚነሳ ሁላችንም የምናስታውሰው ቃል ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን ብሏል እንዲሁ ወዷለና ይህ እንግዲህ አንድ የሚለው ቃል የግሪኩ ሞኖጂነስ የሚል ሲሆን ይህም የተለየ ከሌሎቹ ምን ያለ የተለየ አይነት እንደማለት ነው። እንግዲህ በበኩሩና ከሱ ቀጥሎ ባሉ ልጆች መካከል ያለው አንድነትና ልዩነት ምንድን ነው? እሱን እንመልከት። በእግዚአብሔር በኩርና በሌሎቹ ልጆች መካከል ያለው በሌሎች ወንዶችና ሴቶች ልጆች ሰብአዊ ፍጥራን መካከል ያለው አንድነት በኩሩ በእነዚህ በሰብአዊ ፍጡር መካከል ለመኖር ብሎም ለእነርሱ ለመሞት ወይም መስዋዕት ለመሆን ብሎም ሊያማልዳቸው በሰማይ ወክሏቸው ማለት ነው ሲል ሥጋ መልበሱ ያመሳስለዋል፣ ያመሳስሏል። መጽሐፍ ቅዱስ ሲናገር እሱ በነገር ሁሉ እኛን መሰለ ከኃጢአት በቀር፣ ስለዚህ ሊራራልን የማይችል ሊቀ ካህን የለንም ይላል። ይሄ እኛም እሱን ወንድማችን ብለን ልንጠራው እሱም ደግሞ ወንድሞቼ ብሎ ሊጠራ እንደማያፍር ይናገራል መጽሐፍ ቅዱስ። ይሄ የጌታችን የኢየሱስ ክርስቶስ የተለየ ማንነት ምን እንደሆነ ደግሞ በሚቀጥለው እንመለከታለን። እንዲህ ይላ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን። አያችሁ፣ የእግዚአብሔር ምኖች ልጆች። እሱ የማን የእግዚአብሔር ልጅ? እሺ በኩሩ ከተናናሾቹ ጋር ያለው ልዩነት አንዱነቱን አየን። ልዩነቱ ደግሞ ምንም እንኳን ስጋ ለብሶ እነሱን መስሎ ቢገለጥም ልክ እሱ እንደ አባቱ ምንድን ነው መለኮትም። ይህንን መርሳት የለብንም ምክንያቱም እብራን ጸሐፊ እሱ ስግደት የሚገባው እንደሆነ ተናግሯል። እሱ በቆላሲያስ መልእክት ላይ ሁሉን እንደፈጠረ ተመልክተናል። በኋላም እብራን እራሱ ይናገራል ይህንን ጳውሎስ ማለት ነው ፈጣሪ እንደሆነ ያስረዳል። እንግዲህ እንደ እግዚአብሔር ልጅ ክርስቶስ ስጋን በመልበስ የተገለጠበት ዋና ዓላማ የአባትን ባህሪ ለወንድሞቹና ለእህቶቹ በሙላት ለመግለጽ መለኮታዊነቱን ለማረጋገጥና በሌላ መልኩ እሱን ማን እንደሆነ ለማስተማር ሳይሆን ልክ እነሱን በመምሰል ነገር ግን ይህ የማይታየው አምላክ ምን እንደሆነ ለወንድሞቹና ለቶቹ በሙላት ለመግለጽ፣ ምክንያቱም መልአክ ሆኖ ቢመጣ እኛን ሊያስተምረን አይችልም። ሱራፌል እንደ ኪሩቤል ሆኖ ቢመጣ እኛን ማንም ሊያስተምር እኛ ምክንያቱም ያ አይነት መንፈሳዊ ባህሪ የለንም እኛ ስጋውያን ነን፣ እኛ ደካሞች፣ እኛ ሟቾች ነን፣ ጊዜያዊ ሰዎች ነን ለማለት ነው። በዮሐንስ 114 ቃል ስጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ቀጥሎ ምን ይላል? 18 ላይ እግዚአብሔርን አንድ እንኳን አላየውም። በአባቱ እቅፍ ያለው እሱ ምን አደረገው? ተረከው፣ ገለጸ፣ ባህሪውን ለእኛ አሳወቀ። ስጋ የለበሰበት ባህሪ ይህ ነው። በመልእክታዊ ባህሪ ግን ከልጆቹ ማነው፣ ከወንድሞቹና እህቶቹ እንደሚለይ ያስረዳል። ስለዚህ የእግዚአብሔር ልጆች የሚለው ሀሳብ ይህ ነው። ሌላው በአብና በወልድ መካከል ያለው ግንኙነት በዚህ ሊገለጽ ይችላል። እኩልነትና መገዛት፣ እኩል ነገር ግን ልጅ ለአባት መገዛቱን መጽሐፍ ቅዱስ ያስተምራል። ይህንን ከፊልጵስዎስ ምዕራፍ ሁለት ቁጥር አምስት ላይ እንመልከት። ፊልጵስዎስ ሁለት አምስት እስከ ሰባት የእግዚአብሔር ቃል እንዲህ ይላል፣ በክርስቶስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። ምንድን ነው ይህ ሀሳብ ምንድን ነው? እዚህ ጋር ልንይዘው የሚገባን ሀሳብ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። መተካከልን የሚለው ኢኳል ዊዝ ጋድ ከእግዚአብሔር ጋር እኩል መሆንን ምን አላለም ስጋ ለብሰው በሚወርድበት ጊዜ አይ እንዴት ይሆናል ይሄ ነገር ብሎ ቅር አልተሰኘም። እንደ መቀማት እንደ መዘረፍ አልወሰደውም። እንዲህ መጽሐፍ ቅዱስ ከዚህ በላይ ግልጽ ሊሆን አይችል። ነገር ግን እኩል ቢሆንም የባሪያን መልክ ይዞ በፍቃዱ በሰው ምሳሌ ሆኖ ራሱ ምን አደረገ? ባዶ አደረገ። አሁን ይህ ሀሳብ ነው በእናንተ ዘንድ ሊኖር የሚገባው ራስን ምን ማድረግ ባዶ ማድረግ ማን እንዲሞላ? መለኮት እንዲሞላ፣ እግዚአብሔር እንዲሞላ፣ የእሱ ባህሪ በእኔ፣ የእሱ ባህሪ በአንቺ፣ የእሱ ባህሪ በአንተ እንዲሞላ ይህ ሀሳብ በእናንተም ዘንድ ይኑር የሚለውን እና አለን እኩል ከዛ በኋላ ግን አሁን በፈቃዱ ራሱን ባዶ ማድረግ ባዶ ማድረግና ራሱን ማዋረድ ለአባቱ ደግሞ መገዛትን አምጥቶ መጽሐፍ ቅዱስ ይህንን ያስተምራል እኩልነትና መገዛት የሚለውን ሀሳብ? እንግዲህ እዚህ ጋ በርካታ ጥቅሶች አሉ። እናንተ ወስዳችሁ ማንበብ ትችላላችሁ። የሚጻፈው ወይም የሚወጣው መጽሐፍ ላይ ይህንን ተጽፎ ታገኛላችሁ። ልጅ ከአባት እንደማይበልጥ ሁሉ በዚህ ግንኙነታቸው ወልድ በፍቃዱ እኩል ሆኖ ሳለ አባቱን የበላይ አድርጓል። ራሱን ለአባቱ አስገዝቷል። ይሄ ግን ዓላማው ምንድን ነው? ዓላማውን መረዳት አለብን። ወልድ ለአብ ራሱን ለዘላለም አስገዝቶ እንደሚኖር መጽሐፍ ቅዱስ ያስረዳል። ለምሳሌ በእነዚህ ጥቅሶች ዮሐንስ 5 19 8 28 12 50 15 15 17 1 14 28 እንዲሁም ፊልጵስዩስ 2 8 ቅድማ ይተናል ከዛ ዕብራውያን 5 8 አንደኛ ቆሮንቶስ 15 24 ላይ ወልድ ለአብ ጥያቄውን ሲያቀርብ እናያለን። ምኑን ሲያቀርብ? ጥያቄውን ሲያቀርብ፣ ጸሎቱን ሲያቀርብ ምልጃውን ሲያቀርብ፣ ምስጋናውን ሲያቀርብ፣ አባትም ለልጁ መልስ ሲሰጠው እናያለን። ይሄ በአባትና በልጅ መካከል ያለን ልዩነት ያስተምራል። ወልድ አባት ከእርሱ እንደሚበልጥ ይናገራል። ይህንን ክርስቶስ በቃሉና በተግባሩ በርካታ ስፍራ አስቀምጦ ይህ ለምንድን ነው ብለን ስናይ ወገኖች፣ ይሄ ነው ምክንያቱም የድነትን እቅድ ጀምሮ ወደ ፍጻሜ ከማድረስ አኳያ በአባትና በልጅ በመልኮት መካከል የሚሰራውን የሚደረገውን ግንኙነት የሚያሳይን። ይሄ ሁሉ ለምንድን ነው? ለእኛ ምሳሌ ለመሆን እኛም ልክ ጌታ ወልድ በአባቱ ላይ ተማምኖ የድነትን ስራ ጀምሮ እንደጨረሰ፣ እኛም መዳናችንን ጀምረን የምንጨርሰው በእሱ ጸጋ ለእርሱ በእርሱ ማለት ነው በአብ ላይ በመተማመን ጥያቄያችንን ሁሉ ወደ አባት ይዘን በመምጣት በማን አማካኝነት መንገድ እውነት ህይወት በሆነው እንድናደርግ ነው በምን አይነት ህይወት እሱ ለአባቱ ራሱን በማዋረድ ራሱን በማስገዛት ፈጽሞ ለአምላክ ሐሳብ ህግ መታዘዝን በማሳየት ኖረ ይህ ብቻ አይደለም እስከ ሞት ድረስ ታማኝ መሆንን ገለጠ እኛም የእሱን ፈር የእሱን ዱካ እንድንከተል ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሲያሳይ ሳለ ለእኛ ለሰብአዊ ፍጡር ምሳሌ በመሆን ከራስ ውጭ በሆነ መለኮታዊ ኃይል ድል ማድረግ እንደሚቻል ኃጢአትን፣ ዓለምን፣ ሰይጣንን ለማስተማር ይህንን አደረገ እንጂ እሱ እኩል ሆነ እኩል ሆኖ ከዛ ራሱን ለአባቱ ማስገዛቱ በመለኮት መካከል መበላለጥ የሚባል ነገርን የሚያመላክት አይደለም። ምክንያቱም መለኮት ከሆነ መለኮት ነው። መለኮታዊ ባህሪ ሁሉ ቅደም ያየናቸው አለው ወይም የለው ወይ? መለኮት መሆን ነው ወይ ከመለኮት ያነሰ። ይሄ ሰማይ ዲቫይን ወይም በከፊል መለኮት የሚል አመለካከት አለ። እንደዛ አይነት መጽሐፍ ቅዱስ አስተምር ወይ? ሙሉ በሙሉ መለኮታዊ መሆን ነው ወይም ፍጡር መሆን ስለዚህ ይሄ እንደው ዝም ብሎ ቃላት ላይ የሚደረግ ጨዋታ ሳይሆን ሙሉ በሙሉ አምላክ ሳለ እኩል ሳለ ራሱን ወዶ አስገዛ ለእኛ ምሳሌ ለመሆን ድነትን የእግዚአብሔርን የማዳን እቅድን ከፍጻሜ ለማምጣት በሚል መርህ ማለት ነው። ትምህርታችንን ወደ ማገባደዱ እንመጣለን። እንግዲህ መጽሐፍ ቅዱሱ አሁን ሲናገር ዕብራውያን ምዕራፍ 1 ቁጥር 8 ጳውሎስ ይቀጥላል። አሁንም ከመዝሙር በመውሰድ በተለይ ይህንን ቃል መዝሙር 45 ቁጥር 6 ላይ ካለው ነው ጳውሎስ ጠቅሶ የሚናገረው። ስለ ልጁ ግን አብ ማለት ነው። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። አሁን አምላክ የሚለው ቲዮስ የሚለውን የግሪክ ቃል ይወክላል እና እሱን እናያለን። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ መለኮት በሆነው በአብ አምላክ ተብሎ ሲጠራ እናያለን። እንግዲህ ዛሬ በዚህ በክፍል ሁለታችን በመለኮት ውስጥ ያለውን ብዝሃነት እየተመለከትን ነው። ይሄ ግን በኋላ እንደምንመለከተው እግዚአብሔር አንድ ነው የሚለውን ምን አይልም አያፈርስ። የአንድነት ህብረትን፣ የአንድነት ባህሪን፣ የአንድነት አላማን የሚወክል ቃል እንደሆነ እንመለከታለን። ስለዚህ በዕብራን ምዕራፍ አንድ ቁጥር ስምንት ላይ አሁን የተመለከትነው ይ አምላክ ሆይ ቲዮስ ሆይ የሚለው በሌላም ስፍራ እናገኛለን። በዮሐንስ ወንጌል አንድ አንድ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ የሚለው እግዚአብሔር የሚለው ከዛ ቃልም እግዚአብሔር ነበረ የሚለው ቲዮስ የሚለው የግሪክ ቃል በውስጡ እንዳለ እንመለከታለን። በዮሐንስ ወንጌል 1 18 በሮሜ 9 5 በቲቶ 2 13ና በሁለተኛ ጴጥሮስ አንድ አንድ ይህ ቃል እንደዋለ እናለን። ይህም በአዲስ ኪዳን በደምስም ወገኖች ለጌታችን ለኢየሱስ ክርስቶስ አምላክ ወይም ቲዮስ ተብሎ ከተጠቀሱት ሌሎች ቃላት መካከል አንዱ ነው። የዕብራይን ምዕራፍ አንድ ቁጥር ስምንቱ ከአንድ በላይ በርካታ ጊዜ ውሏል ማለት ነው። ይሄ በዕብራይን የምናየው የመጀመሪያው ቃል ነው። ዕብራያን አንድ አስር ላይ ስለ ክርስቶስ ጳውሎስ ሲናገር ሲቀጥል እንዲ ይላል ደግሞ ጌታ ሆይ አንተ ከጥንት ምድርን መሠረትህ፣ ሰማዮችም የእጆች ስራ ናቸው የማን የዛ የበኩሩ የዛ የልጁ እግዚአብሔር ዛሬ ለእኛ የተናገረበት ያ በኩሩ ማለት ነው በእሱ አለም ተፈጠሩ ሰማይ የእጁ ስራ ነው እንግዲህ ሰማያትና ምድርን እንዲህ በማለት የፈጠረው ጌታ ኢየሱስ ክርስቶስ እርሱም እንደ አብ የፈጣሪ ወይም ከመለኮት ባህርይ አንዱ የሆነውን ሁሉን የመቻል ማንነትን ሳይቀናነስ በእኩልነት እንደተላበሰ ያስረዳል ማለት ነው። በጣም በተለይ የቲቶ መልእክት ላይ ቲቶ 2፥13 ግልጽ ይናገራል። እግዚአብሔር ቃል ይህም ጸጋ የተገለጠው በክርስቶስ ኢየሱስ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የማንን የአምላካችንን ብዙ ጊዜ እናልፋታለን እንችን ቃል የአምላካችንና የመድኃኒታችን የማን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁን ዘመን እንድንኖር ያስተምረናል። አሁን ወገኖች የእሱ አምላክነት ምንድን ነው የሚያስተምረን? የእሱ ጸጋ ምንድን ነው የሚያስተምር? አሁን ዋናው ለእኛ የሚያስፈልገን ይሄ ነው። የማያስፈልግ ነገር ብዙ ጊዜ ጊዜ ባንወስድ ጥሩ ነው። እኛ ወደዛኛው ዓለም ወደ ተሻለው ህይወት ወደማይሞተው ዘላለማዊ ወደሆነ እንባ፣ ስቃይ፣ ሞት፣ በሽታ ወደሌለበት ዓለም ለመግባት ትምህርት ላይ ያለን ሰዎች ነን። ዝግጅት ላይ ያለን ሰዎች ነን። ያ በክርስቶስ የተገለጠው ማንነት ወልድ ስጋ በመልበሱ የተገለጠው ማንነት የሚያስተምረን ራሳችንን እየገዛ ዓለማዊ ምኞትን እየካድን፣ ኃጢአተኝነትን እየተው ዳግም ምጽአቱን ምንድንል እንድንጠባበቅ ያስተምረናል። እሱን በመምሰል እንድንጠብቀው ይነግረናል። ሮሜ 95 እንቀጠል። ወደ መጨረሻ እየመጣን ነው። ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ ምንድን ነው? አምላክ ነው። እግዚአብሔር የተመሰገነ ይሁን መጽሐፍ ቅዱስ አምላክ ነው ብሏል እና እሱ አምላክ ነው። ለአምላክ ስግደት ይገባዋል። አምላክ ብቻ ኃጢአትን ይቅር ሊል ይችላል። አምላክ ብቻ የመለኮት ባህሪን ይዞ ይኖራል ማለት ነው። እንግዲህ ክርስቶስ ከአብ ጋር እኩል መሆኑና ሥጋ ለብሶ ራሱን በሚያዋርድበት ጊዜ ይሄ መለኮታዊነቱ እንዳልለቀቀ፣ እንዳልቀነሰ ያስተምራል ማለት ነው። በተለይ ብዙ ጊዜ ይህንን ሰዎች በተለያየ መልኩ ይረዱታል። ቶማስ ተጠራጣሪው የጌታን እጅ ካላየው፣ ጎኑን እኔ ማየት ብቻ አይደለም ካልነካው፣ ምን አለም አላምን አለ። ጌታ ተገለጠ። ኦኬ ና ቶማስ፣ ንካኝ። ከዛ ቶማስም እንዲ አለ፣ ጌታዬ አምላኬም ብሎ መለሰለት ማይሎርድ ኤን ማይ ጋድ። ብዙ ጊዜ አንዳንድ ወገኖቻችን እንዲላሉ አይ ቶማስ ጌታን አላ ጌታዬ፣ ብሎ ከዛ ወደ ላይ ቀና ብሎ አምላኬም አለ እንጂ እሱን አደለም። ይ መጽሐፍ ቅዱስ ቶማስ እንዲህ ወደ ላይ ቀና ብሎ አምላኬም አለ ሰማይ ያለውን ማለት እንጂ ክርስቶስን አላለም ይላሉ። ይሄ መጽሐፍ ቅዱስ አይደለም። በዚህ አይነት መላምትና በዚህ አይነት አቦሰጥ አንከተልም። አደል አምላክን እሱ እንዳለ ቃሉ እንዳለ መውሰድ ይገባናል። ቆላሲያስ 1 19 እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር፣ ይሄ ነገሩን ሁሉ የሚቋጨው ትልቁ ሀሳብ ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በክርስቶስ ኢየሱስ በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ኦኬ የክርስቶስ ሙላቱ ምንድን ነው? እግዚአብሔር እንግዲህ ሙላቱ በእርሱ እንዲኖር ፈቀደ። እንደውም ፈቀደ የሚለው ኢት ፕሊዝድ ሂም አስደሰተው ይላል የእንግሊዘኛው ቃል የመለኮት ሙላት። ቆላሲያስ ሁለት ዘጠኝ የመጽሐፉ ምርስ መለኮት ነው እንዲህ ይላል። ቆላሲያስ ሁለት ዘጠኝ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ስለዚህ የክርስቶስ ሙላቱ መለኮትነቱ ነው። ይሄ በድጋሚ የሚያረጋግጠው ቲዮቲዮ ቲዮቲቶስ የሚለው የግሪክ ቃል ይሄ መለኮት ለሚለው የዋለው ምንድን ነው ትርጉሙ? ይሄ መለኮት የሚለው ሙላቱ ማለት ነው። የእግዚአብሔር ፊት የመልኩ ነጸብራቅ ወይም እግዚአብሔርን ፈጽሞ የሚመስል ማለት ነው። ስለዚህ አብ በእሱ ሙላቱ እንዲኖር ደስተኛ ሆኗል። ፈቅዷል የሚለውን ቃል እንመለከታለን እንግዲህ ከዕብራያን ጸሐፊ እንደገናም ደግሞ ከዮሐንስ ወንጌል ጋር ተያይዞ የራእይ መጽሐፍ በርካታ ስለ ክርስቶስ ኢየሱስ ማስረጃዎችን የሚያስቀምጥ ሲሆን በዋናነት ግን በጉን ማዕከል ያደረገው የራእይ መጽሐፍ የክርስቶስ ፈቃድ በመጨረሻ ዘመን ምን እንደሆነ ለእኛ የሚያስተምር ነው። ራእይ አንድ አስራ ሰባት እንዲህ ይላል አትፍራ፣ ፊተኛው፣ መጨረሻው፣ ሕያውም እኔ ነኝ። ይህ እንግዲህ መለኮታዊ ባህሪ ነው። ፊተኛ መጨረሻው ሕያውም እኔ ነኝ። ኢሳያስ 446 ላይ ለመለኮት ከዋለው ቃል ጋር ይመሳሰላል። የእስራኤል ንጉሥ እግዚአብሔር የሚበዥም የሰራዊት ጌታ እግዚአብሔር እንዲ ይላል እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ። እዚጋ ፊተኛ መጨረሻው ነኝ ይላል። ከእኔ ሌላ አምላክ የለም። እነዚህ ቃላቶች በኢሳያስ 414፣ 446 እንዲሁም 48 12 ላይ ተቀምጠዋል። እንግዲህ ልክ እንደ ዕብራውያን መልእክት ክርስቶስን ማዕከሉ ያደረገው የራእይ መጽሐፍ ብሉ ኪዳንን አብዛኛውን ከዛ ወስዶ ከኢሳያስ፣ ከህዝቅኤል፣ ከዳንኤል ስለ መለኮታዊው ማንነት የሚናገር ይሆናል ማለት ነው። አልፋና ኦሜጋ ፊተኛውና መጨረሻ የሚለው ቃል በራይ አንድ አራት 22 12 ና 13 ራይ 22 12 ና 13 ይገኛል። እዚህ ጋር ግን በደንብ ተመልከቱ። አሁን በመለኮት ውስጥ ያለውን ብዛነትን ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍሳውን ካለው ከነበረው ከሚመጣው አንድ አካል ነው። እዚህ ጋር ደግሞ በዙፋኑም ፊት ካሉት ከሰባቱ ምን መናፍስት መንፈስ ቅዱስ አለ። እዚህ ጋ ያለውን ቀጥሎ ተመልከቱ። ከታመነውን ምስክር ከሙታን በኩር ማን ነው የሙታን በኩር? አይተነዋል አይደል? ክርስቶስ ነው። የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለዚህ ካለው ከነበረው ከሚመጣው አንድ አካል አለ። በዙፋኑም ፊት ካሉት ከሰባቱ መናፍስ የመንፈስ ቅዱስ ማንነትን የመንፈስ ቅዱስን መለክታዊ ማንነት መጽሐፍ ቅዱስ ያስተምራል። የራሱ ክፍል አለ። ሁለት ተከታታይ እሱ እናያለን። ከታመነውን ምስክር ከሙታንም በኩር ጌታችን ኢየሱስ ክርስቶስ እንዳለ እንደሆነ እናያለን። ሀያ ሁለት አስራ ሁለት ላይ ምን ይላል? እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። እነሆ በቶሎ እመጣለሁ ሲል ምንድን ነው የምንለው? አሜን ጌታ ሆይ ቶሎ ና። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። መለኮት ካልሆነ ይህንን ሊናገር አይችልም። መጀመሪያ የለኝም መጨረሻ የለኝም ማለት ነው። መለኮታዊ ባህሪያት ክርስቶስ ከአብ ጋር መለኮታዊ ማንነቱ እኩል ለመሆኑ ተጨማሪ ማስረጃ ነው። ጌታ መለኮታዊ ባህሪ ብቻ ሳይሆን የአባቱንም ዙፋን ይጋራል። ራእይ 22፡13 የእግዚአብሔርና የበጉም ዙፋን ተብሎ ተጠቅሷል። በመጨረሻ ላይ ስንመጣ ይህ አምላክ ራእይ 22 16 ያ ስንመለከት መለኮት የሆነው ምን ይላል እኔ ኢየሱስ በቶሎ እመጣለሁ ይላል እግዚአብሔር የተመሰገነ ይሁን ይህ ሙሉ መለኮታዊነትን የያዘ ይህ ራሱን ወዶ ፈቅዶ ባዶ ያደረገው ይህንን ደግሞ እኩልነት እንደ መቀማት ሳይቆጥር ቅር ሳይለው በፍቃደኝነት በመታዘዝ ከፍቅር የተነሳ እኔና እናንተን ለማዳን በመጀመሪያው ምጽአት ራሱን አዋርዶ ስጋ ለብሶ የመጣው እነሆ በቶሎ እመጣለሁ ይላል። ትልቁ ነገር ተዘጋጅተናል ወይ ነው፣ ይህንን መለኮት ለመቀበል ህይወቴ ምን ይመስላል? የክርስቶስ ሀሳብ በእናንተ ውስጥ ይኖር ይላል ጳውሎስ። ሀሳቤ ውስጥ ያለው ሀሳብ ምንድን ነው? ወገኖች ያንን እንድንጠይቅ ጋብዛችኋለሁ በዚህ በመጨረሻ፣ ምክንያቱም ከዚህ መለኮት ጋር ፊት ለፊት ልንገናኝ ጊዜው ደርሷል። ወይ የዘላለምን ህይወት ልንቀበል ወይም ደግሞ አፍረትንና መጥፋትን ሞት፣ የትኛውን ነው የመረጥ ነው? ይህንን እያሰብን እንድንጸልይ ራሳችን እንድናዘጋጅ እግዚአብሔር ይርዳን። የዛሬውን ክፍለ ጊዜ በዚህ እንጨርሳለን። ስለተከታተላችሁ እግዚአብሔር ይባርካችሁ። በዚህም በተለያየ ስፍራ ያላችሁ ጸሎት አድርገን ይህንን ወደ መደምደሚያው እናመጣለን። እንጸልይ። ቅዱስ አባታችን እጅግ አድርገን እናመሰግናሃለን። በዚህ ክፍል ውስጥ በርካታ ነገር እንዳስተማርከን አምናለሁ። ጌታ ሆይ አንተ ግን በመንፈስ ቅዱስ አማካኝነት በልባችን ላይ ይህንን እንድትጽፍ ጸለያለሁ። ማስተዋልና ጥበብ ከመንፈስ ቅዱስ ካልሆነ በቀር ከኛ ዘንድ ሊሆን አይችልም። ስለዚህ የእውነት መንፈስ በመጣ ጊዜ ሁሉ ወደ እውነት ይመራቸዋል ተብሎ ተጽፏል። ስለዚህ መንፈስ ቅዱስ እውነት ወደ ሆነው ሁሉ እንዲመራን እሱን እንዳንቀበል የሚያደርግ ኃጢአትና ነውር ደግሞ በኢየሱስ ክርስቶስ ደም ከእኛ እንዲወገድ አብ አባቶ ይቅር እንድትለን እንጸለያለን። ስለ ሰማን ተመስገን በጌታችን በኢየሱስ ክርስቶስ አሜን።